ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ ሐምሌ 17 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን እንደምናመሻችሁ በአስተናጋጆቻችሁ ሰሎሞን አባተና፣ ጤና ይስጥልን። እኔም አዲሱ አበበ ነኝ። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አድምጡን። የሲዳማ አርነት ንቅናቄ ሲአን ማምሻውን መግለጫ አውጥቷል። የክልሉ ምክር ቤት ህገ መንግስትንና ህዝብን ማክበርና ማስከበር ባለመቻሉ በህዝባችን ላይ ለተፈጠረውና ለሚፈጠረው ችግር ግንባር ቀደም ተጠያቂ እንደሆነ ድርጅታችን ያምናል። የሲአን የህዝብ ግንኙነት ኃላፊ አቶ ደሳሌ ሜሳ ናቸው። በአብይ ርዕስ ዘገባ ይዘናል። ስርጭታችን በአሃዱ ራዲዮ 943 ላይም በቀጥታ እየተላለፈ ይገኛል። አሁን የሰዓቱን ዋና ዋና የዓለም ዜና አዲሱ ያሰማናል። የሲዳማ አርነት ንቅናቄ ሲአን ምሽቱን ባወጣው መግለጫ በአገሪቱም ሆነ በክልል የተጀመረው የለውጥ እንቅስቃሴ እየጎለበተ መሄዱን ጠቅሶ በተቃራኒው ግን የለውጥ ተጻራሪዎችና ሂደቱንም በአግባቡ ያልተረዱ ያላቸው ሁከትና ብጥብጥ በክልሉ አስነስተዋል ብሏል። ለሕገ መንግሥታዊ የክልል የመደራጀት መብት የሚመለከታቸው የመንግሥት ባለሥልጣናት በሰጠው በተሰጠው የጊዜ ገደብ ምላሽ ባለማቅረባቸው በእንጥልጥል ቀርቷል። በጊዜው መልስ ያለመሰጠቱንም የፖለቲካ ሴራ ብሎታል የሲአን መግለጫ። ቀደም ሲል እንዳልነው አብይ ርዕሳችን ዘገባ ያክልበታል። አባሎቻችንና ደጋፊዎቻችን ታፍሰው ታሰሩብን ሲል የአማራ ብሔራዊ ንቅናቄ አብን አቤቱታ አሰምቷል። ሀያ ስምንት እንደሚሆኑ አብን ያሳወቃቸው አባላትና ደጋፊዎቹ የታሰሩት የመሪዎቻቸውን ጉዳይ ለመከታተል አዲስ አበባ አራዳ ምድብ ችሎት ተገኝተው በነበረ ጊዜ መሆኑንም አብን ገልጧል። የታሰሩብን አማራነትና እውነት አይታሰርም የሚል ሸሚዝ የለበሱ ናቸው ሲሉ የንቅናቄ ጽህፈት ቤት ኃላፊ አቶ በለጠ ካሳ ዛሬ ለአሜሪካ ድምፅ ተናግረዋል። የተያዙት ሰዎች ዛሬ ፍርድ ቤት ቀርበው የሶስት ሺህ ብር ዋስ እንዲያቀርቡ መጠየቃቸውንም አቶ በለጠ አመልክተዋል። አስቴር ምስጋናው ከባህር ዳር ተጨማሪ አላት። የአማራ ዲሞክራሲያዊ ንቅናቄ አብን የጽህፈት ቤት ኃላፊ አቶ በለጠ ካሳ ዛሬ ለአሜሪካ ድምፅ ቃላቸውን እንደሰጡት ትናንት ማለትም ሐምሌ 16 ቀን 2011 ዓ ም አዲስ አበባ ከተማ ፒያሳ በሚገኘው አራዳ ምድብ ችሎት የታሰሩ አመራሮችንና አባላትን የፍርድ ሂደት ለመከታተል ፍርድ ቤት በር ላይ የተገኙ አባሎቻችንና ደጋፊዎቻችን ታፍሰው ታስረውብናል ብለዋል። አብን አባላቶች እና አመራሮች እውነት አይታሰርም የሚል ቲሸርት እና ከአለም አማራ የሚል ቲሸርት መትሸርቶች መለበሳቸው ወደ ሀያ ስምንት የሚሆኑ አባላቶቻችን ከችሎት ሜዳ ላይ ታስረው ወደ አራዳ ወረዳ ዘጠኝ ፖሊስ ጣቢያ እና ወደ ቀጨኔ አካባቢ ችሎት ኮንዶሚኒየም ፖሊስ ጣቢያ አካባቢ ያው ገብተዋል። ለአማራነትና እውነት አይታሰርም የሚል ጽሁፍ ያለው ቲሸርት ስለለበሱን የታሰሩ የሚል ነገር አንስተህልኛል እና ምን ማለት ነው? አማራ በተፈጥሮ እንደምታውቀው ለህግና ለስርአት የሚኖር ህዝብ ነው። ወንጀል የሰራን ራሱ አሳልፎ ይሰጣል። እንኳንስ ወንጀል ሰርቷል ብሎ ከታመነ በአማራነታቸው ነው የታሰሩት። በአማራነታቸው ነው አማራ ብሄርተኝነት በማገንጥ ናቸው ያብን አመራሮችና አባላት በመሆናቸው የአማራ ሚዲያ ጋዜጠኞች መሆናቸው አማራ ሆነው ጠበቃ መሆናቸው አማራ ሆነው በልዩ ልዩ የአክቲቪዝምና የሰብአዊ ጉዳይ ከሚሳተፉ ሰዎች ስለሆኑ የታሰሩት የታሰሩት በአማራነታቸው ነው የሚለውን አዳርነት ለማሳየት ነው የአስሻቸው የተለበሰው ይህ መልበሳቸው ደግሞ ያው የነገርኩሽን ያክል ቁጥር ያለው ሰው አንዴ ታፍሶ ከሜዳ ላይ ወይ ችሎት ውስጥ ሊገባ ችሎት በማደናቀፍ ተብሎ ሊታሰር ይገባዋል። ግን ከውጭ ላይ በለበሱት ምክንያት ምክንያቶች ታፍሶ መውሰድ በፍጹም የሰባዊነትን ነው የሚያሳየው። ፍርድ ቤት ከቀረቡት የንቅናቄው አመራሮች መካከል የሕዝብ ግንኙነት ኃላፊ አቶ ክርስቲያን ታደለ የሚገኙበት ሲሆን እርሳቸውም ለነሐሴ ሶስት ቀን ቀጠሮ ተሰጥቷቸዋል። ትላንት የታሰሩት ሀያ ስምንቱ ደግሞ ዛሬ ፍርድ ቤት ቀርበው የሶስት ሺ ብር ዋስ እንዲያቀርቡ ተጠይቀዋል ብለዋል። ስለ ጉዳዩ ለአዲስ አበባ ከተማ ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ የእጅ ስልክ ላይ በተደጋጋሚ ብደውልም አንዳንዴ አይነሳም፣ አንዳንዴ ደግሞ የደውላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ደውሎ የሚል ምላሽ አግኝቻለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባ እናመሰግናለን። የደቡብ ሱዳን የቴክኖሎጂ ኩባንያዎች የአገሪቱን የመጀመሪያውን ገንዘብ በሞባይል የማስተላለፊያ አሰራር ይፋ አደረጉ። ኤም ግሩሽ ተብሎ የተሰየመው ይህ አሰራር ደንበኞች ለሚያገኟቸው አገልግሎቶች ወይም ለሚሸምቷቸው ሸቀጦችና አስቤዛዎች በመላ አገሪቱ ክፍያ መፈጸም እንዲችሉ የሚያደርጋቸው ነው። ባለፈው የአውሮፓ ዓመት የተፈጠረው የተፈረመው ይቅርታ የሰላም ውል አገልግሎቱ በመላ አገሪቱ መሰጠት እንዲችል ሁኔታዎችን ያመቻቸ ቢሆንም አሁንም የመሰረተ ልማት እክሎች ስጋት እንደ ደቀኑ መሆናቸው የተነገረ ነው። ሪፖርተራችን ሼይላ ላፖኒ ከጁባ ያጠናቀረችው ዘገባ አለ። ትዝታ በላቸው ታቀርበዋለች። ደቡብ ሱዳን በቴክኖሎጂው ለመራመድ እጅግ ወደ ኋላ መቅረቷ በግልጽ እየታየ ባለበት ወቅት እንዲህ አይነቱ አዲስ አሰራር መጀመሩ ብዙዎችን እንዳስፈነደቀ ይነገራል። በዚያ ላይ አገልግሎቱ የባንክ ሂሳብ መክፈትን ስለማይጠይቅ የበዛውን ደቡብ ሱዳናዊ ሊደርስና ሊያገለግል የሚችል መሆኑም እንደሚያበረታታ የአገሪቱ የብሔራዊ መገናኛዎች ባለስልጣን ዋና ዳይሬክተር ላዶ ውንይ ኪኝ ተናግረዋል። የሞባይል ገንዘብ ዝቅተኛ ገቢ ያላቸውንና የሀገሩንም ሕዝብ የሚደርስ በመሆኑ እውነተኛ ስኬት ያደርገዋል። ልንደርሳቸውና በገንዘብ ሥርዓቱ ውስጥም እንዲገቡ የምንፈልጋቸውም እነርሱ ናቸው። ኤም ግሩሽ ማለት ኤም ገንዘብ ማለት ነው። ኤም ከእንግሊዘኛው ሞባይል የመጀመሪያ ሆሄ የተወሰደ እና ጉሩሽ ደግሞ ከአረብኛው ገንዘብ ለማለት ነው። የደቡብ ሱዳን ማስታወቂያ ሚኒስትር ማይክል ማኩይ በእጅ ስልካቸው ላም ሲገዙ በተግባር አሳይተዋል። ይሁን እንጂ እንዲህ አይነቱ ጥሬ ገንዘብ የማይታይበት ገበያ ይሰራ እንደሆነ ለማሳመን ጊዜ እንደሚወስድ ተናግረዋል። እኔን ራሴን ጨምሮ የደቡብ ሱዳንን ሕዝብ ማስተማር ያስፈልጋል። ስለ ኤም ጉሩሽ ደቡብ ሱዳናውያንን ማሳወቅ የሚያስፈልገው አሁን ያለው ሁኔታ በቂ ባለመሆኑ ነው። ለዓመታት የዘለቀ ጦርነቷ ደቡብ ሱዳንን በእጅጉ አደሂቷታል። በሞባይል ስልኮች ስርጭትም ከሕዝቧ የተሸፈነው 21 ከመቶ ብቻ በመሆኑ በአፍሪቃ እጅግ ዝቅተኛ ደረጃ ላይ የምትገኝ ሀገር አድርጓታል። እንዲህ አይነቱ ገንዘብ በሞባይል የማስተላለፍ አሰራር ደቡብ ሱዳንን፣ ኬንያን፣ ሩዋንዳን፣ ታንዛኒያን፣ ዩጋንዳን ከመሰሉ አገልግሎቱን ከጀመሩ የሰነባበቱ የምስራቅ አፍሪቃ አገሮች ጎራ እንደሚቀላቅላት ብዙዎች እምነታቸውን እየገለጹ ነው። ስሳ እናመሰግናለን። የቀድሞው ልዩ መርማሪ ሮበርት ሙለር በዛሬው ቀን ምክር ቤት ፊት ቀርበው በሰጡት የምስክርነት ቃል ፕሬዚዳንት ዶናልድ ትራምፕን ነጻ ያላደረገ መሆኑ ተነግሯል። ምክር ቤቱ በሙለር ላይ እያካሄደ ያለው ምርመራ ትራምፕን ለስልጣን ባበቃው በ2016 የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የሩሲያ ጣልቃ ገብነት ስለመኖሩ ወይም አለመኖር እንዲያብራሩ ሲሆን፣ ሙለር በሰጡት ቃል ፕሬዚዳንት ትራምፕ ፈጽመዋል ከተባለው ክስ ነጻ አይሆኑም ብለዋል። የምርመራ ውጤቱ ፕሬዚደንቱ ፈጽመዋል ከሚባለው ሁሉ ውጪ አያደርጋቸው። ይሁንና ሮበርት ሙለር ቆየት ብለው በሰጡት ቃል ደግሞ በስልጣን ላይ ያለን አንድን ፕሬዝዳንት በወንጀል መክሰስ እንደማይቻል ለረዥም ዘመን የቆየው የፍትህ ሚኒስቴር መመሪያ እንደሚከለክል ገልጠዋል። ሮበርት ሙለር አክለውም በሰጡት የምስክርነት ቃል እርሳቸውና ቡድናቸው በዚህ ጉዳይ ላይ ቀጥታ ወይም ፊት ለፊት ቀርበው ምስክርነት ለመስጠት ከስምምነት እንዲደርሱ ለዓመት ያህል ያደረጉት ጥረት እንዳልተሳካ ይልቁንም ትራምፕ ለአንዳንድ ጥያቄዎች በትዊተር መልስ መስጠት መቀጠላቸውን ተናግረዋል። ሩሲያና ሌሎች የውጭ ኃይሎች በመጪው የዩናይትድ ስቴትስ ምርጫ ጣልቃ እንዳይገቡ የሚከላከለውን ሕግ ውድቅ ለማድረግ እየጣሩ ነው በማለት ዲሞክራቶች ዩናይትድ ስቴትስ ምክር ቤት አባላት ፕሬዚዳንት ዶናልድ ትራምፕንና በመወሰኛው ምክር ቤት ግንባር ቀደም የሆኑ አንድ ሪፐብሊካን ወነጀሉ። የዲሞክራቶቹ ውንጀላ በስም የጠቀሳቸው ሪፐብሊካን የመወሰኛው ምክር ቤት የብዙሃኑ መሪ ምሽ ማኮነል ናቸው። ክሱን ባቀረቡት ዲሞክራቶች መካከል የሴኔቱ የደህንነት ኮሚቴ ምክትል ሊቀመንበር ማርክ ዋነር እንደተናገሩት የብዙሃኑ ሪፐብሊካን መሪ በዋይት ሃውስ ቀጥተኛ ትእዛዝ መጪውን የ2000 ፕሬዚዳንታዊ ምርጫ ከጣልቃ ገብነት ለመከላከል የታቀደውን ህጋዊ አሰራር ለመግደር ወይንም ፉርሽ ለማድረግ ጥረት እየሰሩ እያደረጉ ናቸው። ሚሸል ሚሽ ማኮነል በረዳታቸው በኩል በሰጡት ቃል የቀረበባቸውን ክስ አስተባብለዋል። ባለፈው ሳምንት ባሰሙት አንድ ንግግራቸው ግን ዲሞክራቶች የራሳቸውን አጀንዳ ለማስተካከል ምርጫውን መጠቀሚያ አድርገውታል ማለታቸው ይታወሳል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎሀርትስ በ25 ሜትር ባንድ በ11610 እና በ11720 ኪሎሀርትስ እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሐምሌ 17 2011 ዓ ም ምሽት ፕሮግራም ነው። ዝግጅቶቻችንን በናይል ሳት ቪኦኤ 24 ላይ ታገኛላችሁ። እንዲሁም በአህዱ ራዲዮ 94.3 ላይም በቀጥታ መከታተል ትችላላችሁ። የመንግስትን ሀብትና የመንግስትን መጠቀሚያ ተቋማትና መሳሪያዎች በሙሉ እየተጠቀሙ የሚወዳደሩ ሰዎች ከሚመጡ ሰዎች የበለጠ የተመቻቸ ሁኔታ አድቫንቴጅ ያላቸው። ስለዚህ ያንን በሚያደርጉበት ጊዜ ምርጫው በእኩል ተወዳዳሪዎች መካከል አይካሄድም። ዶክተር ጌታሁን ካሳ የብሔራዊ ምርጫ ቦርድ አባል ናቸው። ዛሬ ፓርላማው የብሔራዊ ምርጫ ቦርድን የምርጫ ረቂቅ ህግ ተመልክቷል፣ ተወያይቶበታል። ዘገባ ይዘናል። የታለ አኽላቃችን ያለን የሚባለው ስነ መግባራችን መልካምነታችን ያ ነገር አለን የምንባለው ነገራችን የት ገባ ነውስ አልነበርም? ኡስታዝ አቡበከር አህመድ ሰሞኑን ሎስ አንጀለስ ውስጥ ተገኝተው ከሙስሊም ማኅበረሰብ አባላት ጋር ካደረጉት ውይይት የተወሰደ ነው። ዘገባ ይኖረናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ቀደም ሲል በዜናው እንደገለጽነው ነው። የሲዳማ አርነት ንቅናቄ ሲአን ማምሻውን ባወጣው መግለጫ በአገሪቱም ሆነ በክልል የተጀመረው የለውጥ እንቅስቃሴ እየጎለበተ መሄዱን ጠቅሶ፣ በተቃራኒው ግን የለውጥ ተጻራሪዎችና የለውጡን ሂደት በአግባቡ ያልተረዱ ያላቸው ሁከትና ብጥብጥ በክልሉ አስነስተዋል ሲል ይከሳል። ለህገ መንግስታዊ በክልል የመደራጀት መብት ጥያቄ የሚመለከታቸው የመንግስት ባለስልጣናት በተሰጠው የጊዜ ገደብ ምላሽ ባለማቅረባቸው በእንጥልጥል እንዲቆይ መደረጉን ሲያን አመልክቶ መልሱ መሰጠት በነበረበት ጊዜ ያለ መሰጠቱንም የፖለቲካ ሴራ ብሎታል። ዮናታን ዘብዴዎስ ዝርዝሩን ልኳል። ሴራ አሸራቢዎችን በግልጽ ያልዘረዘረው ይኸው መግለጫ እኩይ ተግባራቸውም ፍሬ አፍርቶ በስዳማ ዞን አለመረጋጋት መረጋጋት ተፈጥሯል። ክቡር የሰው ህይወትም አልፏል፣ ንብረትም ጠፍቷል፣ አካልም ጎድሏል ብሏል። በዚህም የተነሳ ከቅርብ ጊዜ ወዲህ በሀገራችን እየታየ ያለው ምልክት አገሪቷና ህዝቦቿን ዳግም ለስጋት ተዳረገ ለውጥ ነበር ወይ የሚያስብል ጥያቄ የሚያስነሳ ግለሰቦች ህጉን መሰረት አድርገው መንቀሳቀስተው በስሜት የሚደነፉበትና በዚህም የተነሳ ህገ መንግስትና ህገ መንግስታዊ ስርዓት ዳግም አስጊ ደረጃ ላይ መድረሱን አመላካች እንደሆነም ገልጿል። በመሆኑም ንቅናቄው ይህን ኃላፊነት የጎደ የፖለቲከኞች ደባ ያለውን ድርጊት እንደሚያወግዝ አስታውቆ የሚከተለውን ባለስምንት ነጥብ የአቋም መግለጫ በንቅናቄው የህዝብ ግኙት ኃላፊ አቶ ደሳለኝ መሳ ለጋዜጠኞች በንባብ ቀርቧል። ድርጅታችን ይህንን ኃላፊነት የጎደለውን የፖለቲከኞች ደባ አጥብቆ እያወገዘ የሚከተለውን መግለጫ አውጥቷል። አንደኛ በህገ መንግስቱ መሰረት የተጣለባቸውን ታላቅ ኃላፊነት በፖለቲከኞች ጫና በአግባቡ መወጣት አቅቶት ህዝብን ለጉዳት የዳረገው የክልሉ ምክር ቤት ህገ መንግስትንና ህዝብን ማክበርና ማ ማስከበር ባለመቻሉ በህዝባችን ላይ ለተፈጠረውና ና ለሚፈጠረው ችግር ግንባር ቀደም ተጠያቂ እንደሆነ ድርጅታችን ያምናል። የመንግስት አካላት የተጣለባቸውን ህዝባዊ ኃላፊነት ከፖለቲካ ጫና በጸዳ መልኩ መወጣት ባለመቻላቸው ምክንያት በሲዳማ ምድር በተፈጠረው አለመረጋጋት በሰው ህይወትና ንብረት መጥፋት ድርጅታችን የተሰማውን ጥልቅ ሐዘን እየገለጸ ይህን ተግባር ሰፊውን የሲዳማ ህዝብ የማይወክል በመሆኑ በዚህ ድርጊት በቀጥታም ሆነ በተዘዋዋሪ የተሳተፉ በገለልተ ኛ አካል እንዲጣራና በድርጊቱ ጉዳት የደረሰባቸው አካላትም ተገቢውን ካሳ እንዲፈጸምላቸውና እንክብካቤ እንዲደረግላቸው እንጠይቃለን። በሶስተኛ ነጥብ ላይ የሰዳማ ህዝብ ላለፈው አንድ ዓመት የመጣው ለውጥ ባለቤትና አካል በመሆኑ የለውጡን መነሽና ሂደትም ጠንቅቆ የሚያውቅ ህዝብ መሆኑን ንቅናቄው ያምናል። ከዚህ በተለየ መንገድ የህዝቦችን ትግል ውጤት የሆነውን ለውጥ ቀምቶ መብትን ለማፈን የሚደረግ ማንኛውም ሙከራ ንቅናቄው አጥብቆ እንደሚያወግዝ፣ ህዝቡ ለውጡን መነሻ በማድረግ ድጋሚ ያነሳው ጥያቄም በተባለው ጊዜ ገደብ ምላሽ እንዳያገኝ አጥብቆ አሳስቧል። ከሰሞኑ በሲዳማ የተፈጠረውን አለመረጋጋት ምክንያት በማድረግ በህግ ቁጥጥር ስር ያሉ ግለሰቦች ህገ መንግስቱ ያጎናጥፋቸው ሰብዓዊ መብት ጥሰት እንዳይደርስባቸው ተደርጎ ጉዳዩ የሚመለከተው አካል እንዲከታተል እየጠየቀ አፋጣኝ ማጣራት ተደርጎ ዜጎች እንዲለቀቁ ጠይቋል። አምስተኛ የመንግስት አካላት የህዝብን ፍላጎት ማክበርና በጊዜ መከወን ባለመቸሉ በሲዳማ የተፈጠረው አለመረጋጋት ምክንያት በመከላከያ ሰራዊት በንጹሃን ዜጎቻችን ላይ የተወሰደው የኃይል እርምጃ መጠን በገለልተኛ አካል ተጣርቶ ይፋ እንዲደረግ እንጠይቃለን። ስድስተኛ፣ ብሔራዊ ምርጫ ቦርድ ህዝብ ያሳየው አስገራሚ ትዕግስት እንደ ማድነቅና ለመካስ ቃል እንደ መግባት በህግ ከተሰጠው ስልጣን በላይ ተንጠራርቶ ያሳለፈውን ውሳኔ አጥብቀን እያወገዝን በተባለው ጊዜ ገደብ ውስጥ ፍጹም ገለልተኛና ተአማኒ በሆነ ከፍተኛ ህዝበ ውሳኔ አደራጅቶ እንዲጨርስ አጥቀን እናሳስባለን። ከዚህ በተጨማሪም የስዳማ ህዝብ የተባለውን ጊዜ በመጠበቅ ና እስከዚያ ድረስ አስፈላጊውን ዝግጅት በማድረግ እንዲቆይ የጠየቀው መግለጫ በአካባቢው ተፈጥሮ የነበረው አለመረጋጋት መነሻ በማድረግ መረጃና ማስረጃ የሌለው ወሬ እያናፈሰ ነው ያሉት የግልና የመንግስት ሚዲያ ጦማሪያንና ጽንፍ ይዘዋል ያሉት ምሁራን ከእኩይ ድርጊታቸው እንዲቆጠቡ ማሳስቧል። በግጭቱ ህይወታቸው ያለፍና የወደመው ንብረት በተመለከተ ዝርዝር መረጃ ወደፊት እንደሚያወጣም ገልጿል። ንቅናቄው ለአሜሪካ ድምፅ ራዲዮ፣ ዮናታን ዘብዲዮስ ሐዋሳም። ዮናታን እናመሰግናለን። ከአሜሪካ ድምፅ መጽሔትን ነው እያደመጣቸው ያላችሁት። የሰማችሁትም የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ደግሞ ይቀጥላል። በደቡብ ብሔር ብሔረሰቦችና ሕዝቦች ክልል የተሻለው አማራጭ አሁን ባለው አንድነት መቀጠል ነው ሲል ላለፉት ሰባት ወራት ጥናት ያካሄደ ቡድን አስታወቀ። ሁለተኛው አማራጭ ደግሞ ደቡብን ሁለትና ከዚያም በላይ ወደሆኑ ክልሎች መከፋፈል፣ ሦስተኛው የክልል ጥያቄዎችን በጊዜያዊነት ማቆየት ነው ብሏል። ገለልተኛ መሆኑ የተነገረለት አጥኚ ቡድን ቡድኑ ማምሻውን የሰጠውን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ አጠናቅሯል። ላለፉት ሰባት ወራት ጥናት ሲያደርግ የቆየው ቡድን በተለያዩ ዩኒቨርሲቲዎች የሚያስተምሩና በሌሎችም ተቋማት የሚሰሩ ምሁራን የተካተቱበት ነው። ዛሬ ውጤቱን ይፋ አድርጓል። ለ17,000 ሰዎች የተደረገውን መጠይቅ ጨምሮ ሌሎች ታሪካዊና ወቅታዊ ሁኔታዎች ከግምት የገቡበት ጥናት ያረጋገጠው ደግሞ አንድነት ከሁሉም የተሻለ መሆኑን ነው ይላል የጥናት ቡድኑ። ደቡብ ደቡብ ሆኖ መቀጠሉ፣ አንድነቱን ይዞ መጓዙ የሚሻል አማራጭ መሆኑን አረጋግጠናል ብለዋል ተሳታፊ የቡድኑ አባላት። ከጥናት ቡድኑ አባላት አንዱ በአዲስ አበባ ዩኒቨርሲቲ የሶሻል አንትሮፖሎጂ ረዳት ፕሮፌሰር ዶክተር ከይረዲን ተዘራ ይህንንና ሌሎች ሁለት አማራጮችን አብራርተዋል። በአብዛኛው የእኛ የጥናት ተሳታፊዎች አሁን ክልሉን ባለበት ማስቀጠል አንደኛ አማራጭ አድርገን ያጠረጉት። ይህ አማራጭ ቅድም ተጠቅሷል እንደገለጹት ከሕዝቡ በመጣም ትንታኔ መሰረት በመሆኑ እኛም እንደ አንደኛ ያጋጠሙ ችግሩ ይፈታኝ ናቸው። አሁን ካለው ተጨባጭ ይሄ አማራጭ በጣም ከባድ ሊሆን ይችላል። በተገል ህዝቡ የመጀመሪያውን አማራጭ ብሎ ያስቀመጠው እነዚህ የገጠሙን ችግሮች በሙሉ ልብ ቁጭ ብሎ መፍታት ከቻን በሀገር የነበረን ተደማጭነት ያሉን ኢኮኖሚዎች አንድ ላይ አድርገን የተሻለ ጥቅም ለማግኘት ወደፊት በጣም ቀጣይነት ያለው ለትውልድ የሚሻገር ስራ ለመስራት ብናስቀጥለው የተሻለ ነው። በእርግጥ ፈታኝ ነው በሚል ያስቀምጣሉ። በሁለተኛ አማራጭነት የጥናት ተሳታፊዎቻችን ያስቀመጡት ክልሉን በሁለትና ከዚያ በላይ ማደራጀት ነው፣ ሁለት ወይም ከዚያ በላይ ማደራጀት ነው። ይሄን አማራጭ ሲያስቀምጡ ክልሉ ከሁለትና ከዚያ በላይ ቢደራጅ የተለያዩ አንጻራዊ የሆኑ የኢኮኖሚ የፖለቲካ ፋይዳዎች እንዳሉ ሪስፖንደንቶች ይገልጻሉ። በሶስተኛነት የመጣው አማራጭ አሁን አገሪቷ ካለችበት ተጨባጭ ከክልሉም ካለው ተጨባጭ አንድ አንድና ሁለት አማራጭ በሕዝብ ውይይት ነው ቅድም ተብሏል። ይሄ ውሳኔ ሀሳብ ለምክር ሀሳብ ነው። የማይፈጸም ቢሆን ምን ሊሆን ይገባል? ሶስተኛ ያረግነው አማራጭ ጥናቱም የሚያመላክተው ግኝቱም የሚያሳየው የክልል ጥያቄዎችን ለጊዜያዊነት ማቆየት የሚል ነው። ጥናቱን ያስጠናው የክልሉ ገዢ ፓርቲ የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ደሂድን ነው። አጥኚ ቡድኑ የተቋቋመው እየተነሱ ያሉ ክልል የመሆን ጥያቄዎችን ህዝቡን ባሳተፈ መንገድ ለመመለስ መሆኑን የጥናት ቡድኑ አባል እና ምክትል ሰብሳቢ ዶክተር ኤርጎጌ ተስፋዬ ተናግረዋል። ድርጅቱ እንደ ድርጅት እንደዚሁም የክልሉ መንግስት በማመን በተለይ በአስረኛው ድርጅታዊ ጉባኤ ላይ የህዝቦችን ጥያቄ ስን በራስ የማስተዳደር ሲባል በግልጽ እንደምናውቀው ክልል ሆኖ ተደራጅቶ የመውጣት ጥያቄዎችን በይበልጥ ደግሞ በሲዳማ ህዝብ የክልል የመሆን ጥያቄ መሰረት በማድረግ በአስረኛው ድርጅታዊ ጉባኤ የቀረበውን የህዝብ ጥያቄ ህገ መንግስታዊ በሆነ መንገድ ለመመለስ ይቻል ዘንድ በተለይ ከህዝቦች በመነጨ መሰረታዊ መረጃ ላይ ተመስርቶ ድርጅቱ መልስ መስጠት ስለሚገባው በጥናት በተደገፈ የሁሉንም ብሔር ብሔረሰቦች ሐምሳ ስድስቱንም የክልሉ ብሔር ብሔረሰቦች ባሳተፈ መልኩ ጥናት ተጠንቶ ኢንፎርምድ ዲሲዥን፣ የፖለቲካል ዲሲዥን ብቻ ሳይሆን የህዝቡን ስሜት አዳምጦ መመለስ እንደሚገባ አጽንዖት ሰጥቶ በአስረኛው ጉባኤ ላይ አጽድቋል ማለት ነው። ይህንንም ተከትሎ ማዕከላዊ ኮሚቴው የደህድን አንድ ላይ በመሰብሰብ ውይይት በማድረግ ጥናቱ በእንዴት መልኩ መሆን አለበት እንደዚሁም ሁሉንም ብሔር ብሔረሰቦች ባካተተ መልኩ እንዴት ሊደረግ ይችላል የሚለውን ከተወያየ በኋላ ለስራ አስፈጻሚው አሳይመንት ተሰጥቶ የአጥኚ ቡድኑ እንዲቋቋም ተደርጓል ማለት ነው። ይህ የአጥኚ ቡድን የክልሉ ነባራዊ ሁኔታ በሚያውቅ መልኩ መደራጀት እንዳለበት የስራ አስፈጻሚውን በማመን ሃያ አባላት ያሉት የጥናት ቡድን እንዲቋቋም አድርጓል ማለት ነው። በክልሉ የተለያዩ አካባቢዎች የሚገኙ 17ሺ ሰዎች በተሳተፉበት መጠይቅ ሲዳማና ሀዋሳ ከተማ አልተካተቱም። የዞኑን ነዋሪዎች ሀሳብ ከዚህ በፊት በተደረጉ ጥናቶችና ቀጥተኛ ባልሆኑ መንገዶች ለማካተት መሞከሩን የጥናት ቡድኑ አባላት አብራርተዋል። የዞኑን ነዋሪዎች በቀጥተኛ መጠይቅ ማካተት ያልተቻለውም ከፀጥታ ጋር በተያያዘ ምክንያት መሆኑን የአጥኚ ቡድኑ ምንጮች ለአሜሪካ ድምፅ ጠቁመዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን ቆዩ። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዶት ኤችኦአርኤን ዶት ኤምኦቢ አይ ላይ ታገኛላችሁ። ለሞባይል ስልኮቻችሁ ለታብሌቶቻችሁና መሰል መሳሪያዎቻችሁ የቪኦኤን አፕ ከጉግል ፕሌይ ወይም ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁና ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሃዱ ራዲዮ ዘጠና አራት ነጥብ ሶስት ላይም በቀጥታ ልታዳምጡን ትችላላችሁ። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በአስራ ዘጠኝና በሃያ አምስት ሜትር ባንድ አጭር ሞገድ ከምናቀርብላችሁ መደበኛ ዝግጅቶቻችን በተጨማሪ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል በአርባ ዘጠኝ ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን አዲስ አበባ ላይ አሁን ከምሽቱ ሶስት ሰዓት ከሀያ አራት ደቂቃ ሆኗል። አብራችሁን ቆዩ። ክቡራትና ክቡራን አድማጮች ወደ ተከታዩ ዘገባ እናልፋለን። አሁን ዲሞክራሲ በተግባር የህዝብ ተወካዮች ምክር ቤት በኢትዮጵያ የምርጫ የህግ ረቂቅ ላይ ዛሬ ተወያይቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ እና የቦርዱ አባላት ለጥያቄዎች መልስና ማብራሪያ ሰጥተዋል። ዶክተር ጌታሁን ካሳ ረቂቁን ካዘጋጁት አንዱ ናቸው። የምርጫ ቦርዱም አባል ናቸው። በዛሬው የፓርላማ ውይይት ላይ ተገኝተዋል። ጽሆን ግርማ አነጋግራቸዋለች። የህዝብ ተወካዮች ምክር ቤት ባደረገው ግልጽ ህዝባዊ የውይይት ጥሪ መሰረት በህግ ፍትህና ዴሞክራሲ ኮሚቴ አዘጋጅነት በተሻሻለውና 98 ገጾች ባሉት የምርጫ ህግ ረቂቅ ላይ ውይይት ተደርጎበታል። በውይይቱ የህግ ባለሙያዎች፣ የበጎ አድራጎት ድርጅት ተወካዮችና የግል ተሳታፊዎች ተገኝተው ጥያቄዎች ቀርበዋል። ማብራሪያዎችም ተሰምተዋል በውይይቱ ከተነሱት ጉዳዮች አንዱ ከዚህ ቀደም በነበረው የምርጫ ህግ አንድ አገራዊ ፖለቲካ ፓርቲ ለመመስረት ሶስት ሺህ መስራች አባላት ቁጥር እንደሚያስፈልግ ይደነግግ ነበር አሁን ደግሞ ይህ ቁጥር ወደ አስር ሺህ ከፍ እንዲል ተደርጓል ክልላዊ ፓርቲ ለመመስረትም ሰባት መቶ ሀምሳ ያስፈልግ የነበረው ወደ አራት ሺህ እንዲሆን ተደርጓል። የቁጥሩ ከፍ ማለት ጠንካራ ተፎካካሪ ፓርቲ ለመመስረት ይረዳል ያሉ ቢኖሩም የፖለቲካ ተሳትፎንና ሀሳብን ሊገድብ ይችላልና ሊሻሻል ይገባል የሚል ሀሳብ ያቀረቡ ነበሩ። ዶክተር ጌታውን ካሳ ከአንድ ወር በፊት ከተሾሙ የምርጫ ቦርድ አባላት መካከል አንዱ ናቸው። የሕጉን ረቂቅ ካረቀቁት ባለሙያዎች መካከልም አንዱ ናቸው። ዛሬም በምክር ቤት ተገኝተው ማብራሪያን ሲሰጡ ነበር። በዚህ የአባልነት ቁጥር ወደ አስር ሺህ ከፍ ማለትን በተመለከተ ለተነሳው ጥያቄ ማብራሪያ ሰጥተውናል። በእኛ በኩል እንግዲህ ይህንን ያዘጋጀው ዝም ብሎ በደመነፍስ አደለም መጀመሪያ ከዚህ በፊት የነበሩ የምርጫ ህጎች ምንድን ነው የሚሉት፣ በነዚያ የምርጫ ህጎች መስተካከል ይገባቸዋል ሲባሉ የነበሩ በተለያየ መድረክ በትናንት በፖለቲካ ፓርቲዎች በተለያየ መድረክ እነዚህ እነዚህ አስቸጋሪ ናቸው፣ የምርጫውን መጫወቻ ሜዳ እኩል ያደርጉት፣ ነፃና አፍታዊ ምርጫ እንዳይካሄድ ያግዳሉ የተባሉትን መለየት ነው መጀመሪያ ያደረግነው። ከዛ ኦኬ እነዚህ እነዚህ ከሆኑ የአፍሪካ ሀገሮችም የሌሎችም ሀገራት ልምድ ምንድን ነው? በዚህ በኩል እያንዳንዱ ያ ከታየ በኋላ ለኢትዮጵያ የሚመቸው የትኛው ነው? የግድ ሌላ ሀገር ስለሰራ እኛ እንወስደዋለን ማታለን? ለኢትዮጵያ የሚስማማው የትኛው ነው የሚሉትን እና ምክክሮች የነበሩትም በእንደዚህ መልኩ ነው። ኋላ በዚህ መልኩ የተደረጉት ምክክሮች ረቂቁ ይሄን መምሰል አለበት ተብሎ የመጀመሪያ ደረጃ ረቂቅ ከተዘጋጀ በኋላ ከፖለቲካ ፓርቲዎች ጋር ውይ ተደርጎበታል። ሌላም ሁለተኛ ደጋ ተደርጎበታል። አሁን ደግሞ ከፓርላማ ህዝብ ጉዳዮች ኮሚቴና ከህዝብ መድረክ ላይ ተደርጓል። እና አስር ሺህ የተደረገበት አንዱ ምክንያት ዝም ብሎ ሳይሆን በድንገት አንድ ሀገር አቀፍ ፓርቲ ሲባል ህዝብ ነው የሚወክለው። እንግዲህ ይሄ በአሁኑ በስታትስቲካዊ ግምቱ መሰረት ከጥር እስከ መቶ ሚሊዮን ይሆናል የሚባል ህዝብ ያለው ሀገር ነው እና በዚህ ሀገር ውጭ ከአምስት ክልሎች የሀገር አቀፍ ፓርቲ ከሆነ ከአምስት ቢያንስ በአምስት ክልሎች ደጋፊዎች ሊኖሩ ሲገባ ከዛ አስር ሺህ ድጋፍ ፊርማ ማሰባሰብ አለበት የተባለው። ስለዚህ ይሄን ያክል በሚያክል ህዝብ ብዛት ባለው ሀገር ይሄን ድምጽ ማምጣት እንደ ትልቅ ሊቆጠር አይገባውም። የምር ማህበረሰቡ ያለ የፖለቲካ ፓርቲ መሆን አለበት። ያን ለማድረግ ይህን እንዲያንስ ማሳየት መቻ አለበት የሚል ሀሳብ ነው የተነሳው። እንዳሱ ያልተቀበሉት ወገኖች አሉ፣ በነገራት የደገፉትም ወገኖች አሉ ቻ ሌላው ጥያቄ የተነሳበት ጉዳይ በምርጫ የሚወዳደሩ የመንግስት ሰራተኞች የምርጫ ሂደቱ እስኪጠናቀቅ ድረስ በጊዜያዊነት ከስራ ገበታቸው እንዲለቁ የሚደነግገው ነው። ዶክተር ጌታሁን የምርጫ ውድድሩን ሚዛናዊ ለማድረግ ታስቦ የተካተተ አንቀጽ ነው ብለዋል። በነገራችን ላይ እሱም ላይ አሁንም ተሳታፊዎች ጋር ሁለት አይነት ሀሳብ ነው ያለው። እኛ እንደተረዳ ነው ዛሬ መጀመሪያ ሁሉም ዩኒት አንድ ወጥ የሆነ አቋም ያላቸው የሚመስል ነበረ። ኋላ ላይ ውይይቱ በደንብ ሞቅ ያለ ሲሄድ ሁለት አይነት ነው። እንግዲህ እሱ ተነሳበት። አሁንም የመነሻ ምክንያቱ ነው ዋናው ወሳኝ። እዛ ላይ የመነሻ ምክንያቱ ምንድን ነው? የሀገራችንን የምርጫ ስርዓት ነጻና በእኩል መጫወቻ ሜዳ እንዳይሆን የሚያደርገው የመንግስትን ሀብትና የመንግስትን መጠቀሚያ ተቋማትና መሳሪያዎች በሙሉ እየተጠቀሙ የሚዘዋደሩ ሰዎች ከሌሎች ሰዎች የበለጠ የተመቻቸ ሁኔታ አድቫንቴጅ ያላቸው። ስለዚህ ያንን በሚያደርጉበት ጊዜ ምርጫው በእኩል ተወዳዳሪዎች መካከል አይካሄድም። ያንን ለማድረግ በህዝብ ሀብት የሚጠቀም ወገን አንድ ወገን መኖር የለበትም። ስለዚህ አንደኛው መንገድ የመንግስት ራስኛ ብቻ አለም የመንግስት ኃላፊነት ላይ ያለ ሰው ከሆነ የሚወዳደረው ማንኛውንም የመንግስት ንብረት ለምርጫው ስራ መጠቀም አይችልም ነው የሚለው። ከዚህ ቤት ምርጫውን በእኩልነት የሚወዳደሩበት እንዳይሆን ከሚያደርጉት ነገሮች አንዱ ስለሆነ ነው እና ያንን ታሳቢ አድርጎ ነው የተነሳው። በሌላም በኩል ደግሞ ካየችው፣ እኔ የሚከፍለኝ ደሞዝ አስተባሪ ሆኜ እንዳገለግል ነው እ የፖለቲካ ፓርቲ ፕሮግራም እንዳካሄድበት አይደለም። በይበልጥ ደግሞ በዚህ ተጠቃሚ የነበረው ስልጣን ላይ ያለው ወገን ነው እንጂ ሌሎች ፓርቲዎች አሉም። በተግባር ያለውንም ካየ ነው እና ይሄ የመጨረሻው ውሳኔ የሚሰጠ ፓርላማ ነው። የሁሉታችንንም ሀሳብ ሰምቷል። አርቃቂዎቹ ምንም አይነት የፖለቲካ ዓላማ ያለን ሰዎች አይደለም። ሙያዊ እይታችንን የሚሰጠ ነው። በሌሎች ወገኖች ሳታፊዎች ተሳታፊዎች ጥያቄዎችን አንስተዋል። ፓርላማ የማየት እድል አግኝቷል። ዋናው ቁም ነገሩ በጣም ጠለቅ ያለና ሞቅ ያለ ውይይት ተደርጓል። ዶክተር ጌታሁን የዛሬው ውይይት በጣም ጠቃሚና ረቂቅ አዋጁን በተመለከተ ያሉትን ጉዳዮች የዳሰሰ ነው ብለውታል። ለምክር ቤቱ አባላትም ለሚወስኑት ውሳኔ ጠቃሚ ግብአትን እንደሚሰጣቸው እምነት እንዳላቸው ተናግረዋል። አመሰግናለሁ ሲሆን ለዘገባው ከምሽቱ ሶስት ሰዓት ተኩል ነው። አሁን የሰዓቱን አርዕስተ ዜና አዲሱ ያሰማናል። ቅድም ሲል ካላነበብን አንድ ዜና አላስቀድም። ትናንት ማክሰኞ የጋራ የአየር ቅኝት ያካሄዱት ሩሲያና ቻይና የጦር አውሮፕላኖቻቸው የደቡብ ኮሪያን የአየር ክልል እንደ ጣሱ በመጥቀስ ጥሳቸዋል ተብሎ የቀረበባቸውን ክስ አስተባበሉ። የሲዳማ አርነት ንቅናቄ ሲያን ምሽቱን ባወጣው መግለጫ በሀገሪቱም ሆነ በክልል የተጀመረው የለውጥ እንቅስቃሴ እየጎለበተ መሄዱን ጠቅሶ፣ በተቃራኒው ግን የለውጥ ተጻራሪዎችና ሂደቱንም በአግባቡ ያልተረዱ ያሏቸው ሁከትና ብጥብጥ በክልሉ አስነስተዋል አባሎቻችንና ደጋፊዎቻችን ታፍሰው ታሰሩብን ሲል የአማራ ብሔራዊ ንቅናቄ አብን ከሰሰ። 28 እንደሚሆኑ አብን ያሳወቃቸው አባላትና ደጋፊዎቹ የታሰሩት የመሪዎቻቸውን ጉዳይ ለመከታተል አዲስ አበባ አራዳ ምድብ ችሎት ተገኝቶ በነበረ ጊዜ መሆኑንም አብን ጨምሮ ገልጧል። አርዕስተ ዜናው ይኸው ነው። አመሰግናለሁ። አዲሱ ለአርዕስተ ዜናው ክቡራትና ክቡራን አድማጮች የልዩ መርማሪው ሮበርት ማለር የእማኝነት ቃል በተወካዮች ምክር ቤቱ እየተሰማ ነው። አሁንም ያለው አዲስ ዜና በደረሰን ጊዜ እናደርሳችኋለን። ለምሽቱ ከተያያዙት ዘገባዎች ወደሚከተለው እናልፋለን። አሁን ዘረኛነትንና የሐሰት ውንጀላዎችን መክቱ ሲሉ የፕሬዚደንት ትራምፕ የበረታ ዘመቻ የተነጣጠረባቸው ከሚኒሶታ ክፍለ ግዛት የተወከሉት የዩናይትድ ስቴትስ የተወካዮች ምክር ቤት አባል ኢልሃን ኦማር ለደጋፊዎቻቸው ጥሪ አቅርበዋል። እንደራሴ ኢልሃን ኦማር አያይዘውም ከአስራ አምስት ወራት በኋላ በሚካሄደው የዩናይትድ ስቴትስ ፕሬዚደንታዊ ምርጫው ወቅት እንዳይዘናጉም ደጋፊዎቻቸውን አሳስበዋል። ብራያን ፓደን ያጠናቀረውን ዘገባ ሉላ ከበደ ያቀርበዋል። ኢልሃን ኦማር ለደጋፊዎቻቸው ይህን የተናገሩት በአንጻሩ ፕሬዚዳንት ትራምፕ እርሳቸውና በሌሎች ሶስት ነጭ ያልሆኑ ሴት የዲሞክራቲክ ፓርቲው አባላት ላይ ለሀገር ተቆርቋሪነት የጎደላቸው በሚል የያዙትን ጥቃታቸውን በቀጠሉበት ሰዓት ነው። ዋሽንግተን ዲሲ ላይ በትላንትናው ዕለት ሙስሊም አሜሪካውያን ለተባለው ዲሞክራት የለውጥ አራማጅ ቡድን ባሰሙት ንግግር በአሜሪካ ለሚኖሩ ሙስሊሞች መብት መታገሌን እቀጥላለሁ ነው ያሉት። ኦማር በሙሉ አቅማችን ፊት ለፊት ካልተጋፈጥን፣ ሰዎችን ካልገፋን፣ አንዳች ነገር ሳይሻሻል አንድ ትውልድ መጥቶ ሌላ ሊተካ ይችላል። ከሚኔሶታ ክፍለ ግዛት የሆኑት ዲሞክራት ኤላን ኦማር፣ ራሺዳ ተሊብ፣ አሌክዛንድሪያ ኦካዚዮ ኮርቴዝ እና እንዲሁም ከማሳቹሴትስ ክፍለ ግዛት የሆኑት አያና ፕሪስሊ ፕሬዝዳንት ትራምፕ ለሀገር ተቆርቋሪነት የጎደላቸው በሚል የተነጣጠረባቸው የምክር ቤቱ አባላት ናቸው። ፕሬዝዳንቱ ወደ መጣችሁበት ተመለሱ ሲሉም የትዊተር መልእክት ሲያስተላልፉ ቆይተዋል። እጅግ የበረታው የፕሬዚዳንቱ ጥቃት ኢላማ ከሆኑት ከአራቱ የምክር ቤት አባላት ውስጥ ከሶማሊያውያኑ ወላጆቻቸው ጋር በሕፃንነታቸው በስደት ወደ ዩናይት ስቴትስ የመጡት ኦማር ብቻ ናቸው ዩናይት ስቴትስ ውስጥ ያልተወለዱት። ፕሬዚዳንቱ በቅርቡ ባካሄዱት አንድ ዘመቻቸውም እንደ አውሮፓውያን የዘመን አቆጣጠር በሁለት ሺህ አንድ ዓመተ ምህረት በአሜሪካ ላይ ለደረሰው የመስከረም አንዱ የአሸባሪዎች ጥቃት በዩናይት ስቴትስ ላይ ትችት ሰንዝረዋል ሲሉ ኦማርን ከሰዋል። ለዚህም መሰረት ያደረጉት ኦማር በአንድ ንግግራቸው አንዳንድ ሰዎች አንዳንድ ነገሮችን ፈጽመዋል ሲሉ በሽብር ድርጊቱ የተሳተፉትን ሰዎች መጥቀሳቸውን ነው። ይህንም በስፍራው የተሰባሰቡት ደጋፊዎቻቸው የፕሬዝዳንቱ ደጋፊዎች ወደ መጣችበት መልሷት ሲሉ መፈክር አሰምተዋል። ኦማር ሌላው ውዝግብ የጫሩትም ባለፉት የካቲት ወር በትዊተር አማካኝነት ባስተላለፉት መልእክታቸው ባለጸጋ አይሁዳውያን ዩናይትድ ስቴትስ እስራኤልን አስመልክቶ በምትከተለው ፖሊሲ ላይ ከፍተኛ ተጽዕኖ ያሳድራሉ የሚል አንድምታ ያዘለ አስተያየታቸው ነው። ቆይቶም በዲሞክራትና በሪፐብሊካን ፓርቲ የምክር ቤት አባላት በተመሳሳይ ነቀፌታ ከቀረበበት በኋላ ይቅርታ ለመጠየቅ ተገደዋል። በሌላ በኩል ትራምፕ ባለፈው ሰኞ የፓኪስታኑን መሪ በዋይት ሃውስ ተቀብለው ባነጋገሩበት ወቅት በአራቱ ነጭ ያልሆኑ ሴት የዲሞክራቲክ የምክር ቤት አባላት ላይ የያዙትን ትችት ቀጥለዋል። ለሀገራችን በጣም መጥፎዎች ናቸው ብዬ አምናለሁ። ሀገራችንን የሚጠሉ መሆን አለባቸው። የፕሬዚዳንቱን አሳናሽና የነቀፌታ አስተያየቶች ተከትሎም ኦማር ሚኔሶታ ላይ ደማቅ አቀባበል ጠብቋቸዋል። በትላንቱም ስነ ስርዓት ኦማርን ለመደገፍ ከተገኙት ውስጥ አንዱ ኪዝርካን ይገኙበታል። ካን ለዩናይት ስቴትስ ሲዋጋ ኢራቅ ላይ ልጃቸው የተገደለባቸው ፓኪስታናዊ አሜሪካዊ ናቸው። እንደ አውሮፓውያን የዘመን አቆጣጠር በ2016 የዩናይት ስቴትሱ ፕሬዚዳንታዊ ምርጫ ወቅት ትራምፕ ያሰሟቸው የነበሩትን በጊዜው በተካሄደው የዲሞክራቶች የምርጫ ጉባኤ ላይ በሙስሊሞች ላይ የተነጣጠሩ የነቀፌታ ንግግሮች ሲተቹ ተደምጠዋል። ዓለምና ይህቺ አገር ለአመራሮ ወደ እርሶ ያያሉ። ተመርጠዋል። ጊዜዎ መርጦዎታል። ሙስሊም በመሆናቸው ለአሸባሪዎች ወይም ለጽንፈኞች ሐዘኔታ ያላቸው አድርገው የሚያስቡ መኖራቸው ሁኔታውን በእጅጉ እንዲጠየፉ ማድረጉን ኦማር ይናገራሉ። እንደ ሙስሊም ምክር ቤት አባል ሌሎች የማይጠየቋቸውን ጥያቄዎች በተደጋጋሚ በመጠየቅ ጊዜያችንን በከንቱ እንድናጠፋ እንደረጋለን። ተንታኞች አብዛኞቹን ፕሬዚዳንት ትራምፕ አራቱ ነጭ ያልሆኑ ሴት የዲሞክራቲክ ፓርቲው አባላት ላይ የሚያቀርቧቸውን ትችቶች እንደ አውሮፓውያን የዘመን አቆጣጠር በ2020 በሚቀጥለው ዓመት ከሚካሄደው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ አስቀድሞ ነጭ ደጋፊዎቻቸውን ለማነቃቃት የታለሙ የሐሰት ወይም አሳሳጭ አስተያየቶች ናቸው ሲሉም ይተቻሉ። ፕሮግራማችን ይቀጥላል። የሞተር ብስክሌት እገዳ በመራዘሙ የቦረና እንዲሁም የሁለቱ ጉጂ ዞን ነዋሪዎች መናገራቸውን፣ ይቅርታ እንደገና ነበዋሉ። ይህን መግቢያ ከመጀመሪያ የሞተር ብስክሌት እገዳ በመራዘሙ የቦረና እንዲሁም የሁለቱ የጉጂ ዞን ነዋሪዎች መቸገራቸውን ተናግረዋል። ነዋሪዎቹ እገዳው ወጣቶችን ስራ አጥ ማድረጉንና በአካባቢው ኢኮኖሚ ላይም እንቅስቃሴ ጫና መፍጠሩን ተናግረዋል። የቦረና ዞን ትራንስፖርት ቢሮ ምላሽ ሰጥቷል። ገልሞ ዳዊት ዝርዝሩ ልኮለናል። በወራት የቆየው የብስክሌት ሞተር እገዳ አሁንም በመራዘሙ መቸገራቸውን የቦረናና የምስራቅ እንዲሁም የምዕራብ ጉጂ ነዋሪዎች ተናገሩ። እገዳው በተለይ የስራው ተጠቃሚ የሆኑትን ወጣቶች የገቢ ምንጭ ማሳጣቱን በአብዛኛው ተሽከርካሪ የማይደርስባቸውን የገጠር አካባቢ የሚኖሩ ነዋሪዎች ለኑሮ እንዳስቸገራቸውም ገልጸዋል። አቶ አወሉት ሁሉ በከልቻ የምስራቅ ጉጂ ዞን አዶላውዩ ወረዳ ነዋሪ ናቸው። ደርገጌት ሆጂ ከነራት ሎባኒ ፍጃራ ቱራን ሆጀቻ ቱራን ሆጂን ኩን እርገራ ይህን ስራ ተደራጅተው ሲሰሩ የነበሩ ወጣቶች ስራው ከታገደባቸው በኋላ አንዳንዶች እየሸፈቱ ናቸው፣ ሌሎች ደግሞ ወደ ተለያዩ ወንጀሎች እየገቡ ነው። ካልተመለሰ ይህ ችግር ሊጨምር ይችላል። በተጨማሪም የአካባቢው ማኅበረሰብ ሞተር ብስክሌትን እንደ አምቡላንስም ስለሚጠቀም መንግሥት ይህን ለዚህ ትኩረት መስጠት አለበት ባይ ነኝ። አቶ አወሉ አክለው ወጣቶችና የአካባቢው ነዋሪ ስለ እገዳው ቢጠይቅም መንግስት መልስ አልሰጠበትም ብለዋል። በእገዳው ከስራቸው ከቆሙ ባለብስክሌቶች አንዱ አቶ ሊበን አለኬ ናቸው። አቶ ሊበን ቦረና ዞን ተልተል ወረዳ ነዋሪ ሲሆኑ ስራው መቆሙ ሕይወታቸውን አስቸጋሪ ማድረጉን ይናገራሉ። ጉዶራቢጉዶራቢ ጊዙናማ ጊዚ ጠቃሊ ኦሪ ጉርጉራ ደንጋቡ ሞቶር እንኳናም ቡላ በጣም ነው የጎዳኝ። በግሌ ሸጬ የምተዳደርበት ከብት የለኝም። በዚህ ሞተር ብስክሌት ነው የምኖረው። ከእገዳው በኋላ ልጆች የሚበሉት የላቸውም። በግሌ ተንቀሳቅሼ የማገኘው ምንም የለኝም። አቶ ሊበን እገዳው በመጀመሪያ ለአንድ ወር ተብሎ አሁን ወደ ስምንት ወር መድረሱን ገልጸው የመንግስት ኃላፊዎችም ሲጠየቁ በቂ መልስ አይሰጡንም ብለዋል። ነዋሪዎች ያነሱትን ችግር የቦረና ትራንስፖርት ቢሮ ተጠይቀዋል። የቢሮው ስራ አስኪያጅ አቶ ገልግሎ ዋሪው የሞተር ብስክሌት ትራንስፖርት አገልግሎት ፍቃድ በጸጥታ ችግር መታገዱን ገልጸው አሁንም ሁኔታው ሙሉ በሙሉ እስኪሻሻል ይቀጥላል ብለዋል። ጥቅሙም ጉዳቱም እኩል ነው። የታመመ ሰው ወደ ጤና ተቋም ለመውሰድም፣ እንደ ገቢ ምንጭነትም ይጠቀሙበታል። ቢሆንም አደጋ በማድረስም በሕይወት ላይ ጉዳት ይደርሳል። አሽከርካሪዎች አስፈላጊ ፈቃድና ብቃት የላቸውም። ሆኖም ግን መንግስት አበጅቶ ወደ ሥራ እንዲገቡ ይደረጋል። አቶ ገልገሎ የሞተር ብስክሌት ገዳመች ይነሳል ተብሎ ተጠይቀው ያንን ቢሮቸው መረጃ እንደሌለው ነገር ግን የመንግሥት የጸጥታ ኃላፊዎች ሁኔታውን አጣርተው ውሳኔ ይሰጣሉ ሲሉ ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ ገልሞ ዳዊትን ለዘገባው እናመሰግናለን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22፣ በ25ና በ30 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭታችን ነው። አሁን አሜሪካና ሕዝቧ ቀጣይ ዝግጅታችን ነው። በልማዱ ወደ ዩናይትድ ስቴትስ የሚፈልሱ የውጭ ሀገር ሰዎች እኔ ለፍቼ ባይሆን ልጆቼ ደህና ትምህርት ያገኙልኝ፣ ሕይወታቸው ይቀየር በሚል ተስፋ በየምግብ ቤቱ ተቀጥረው ይሠራሉ። ከቻይና የመጡ አንዲት ሴት ግን የዚያ ተቃራኒ መንገድ ነው የተከተሉት። በካንሰር ተመራማሪነት መጥተው ከዚያ በኋላ ወደ ምግብ ሥራ ገቡ ትላለች የአሜሪካ ድምጿ ኤልዛቤት ሊ ከቴክሳሷ ሂውስተን ከተማ የቤተ ሙከራ እውቀታቸውን ወደ ምግብ ቅመማ የቀየሩትን ሳይንቲስት ጉዞ ከቴክሳስ ሂውስተን ከተማ ታወሳናለች። ቁንጅታዬ ለዛሬ አሜሪካና ሕዝቧ አሰናድተዋለች። ፔፐር ትዊንስ በሚባለው ሂውስተን ከተማ የሚገኝ ምግብ ቤት ከማድ ቤቱ በላተኛ የሚያጎርፍ አንዳች ምትሃት ያለ ይመስላል ባለቤቲቱ ዩናን ያንግ ያስረዳሉ። ከሀገር ቤት የምናስመጣው ትኩስ ቁንዶ በርበሬ ይመስለኝ። ቁንዶ በርበሬው ቶሎ ቶሎ ደቡባዊ ምዕራብ ቻይና ሺሽዋን ክፍለ ሀገር አቅራቢያ ከሚገኘው ከእሳቸው የትውልድ መንደር ከቾንቺንግ ሌሊቱም ሌሊቱን በአውሮፕላን ተጭኖ ሂውስተን የሚገኘው ምግብ ቤታቸው ፔፐር ትዊንስ ይደርስላቸዋል። ከዚያ ነው የሚሰራው ምግብ ማላ የሚባለውን ፋጀት የሚያደርግ ቅመም ጣዕም የሚያገኘው። ዩናን ያንግ የመጀመሪያውን የሂውስተኑ ምግብ ቤታቸውን የከፈቱት ከአራት ዓመታት በፊት ሲሆን ዛሬ በከተማዋ የተለያዩ አካባቢዎች አራት የተለያየ ቦታ ከፍተዋል። የዩናን ያንግ የስራ ህይወት ከተለመደው ለየት ያለ መንገድ የተከተለ ነው። የመጀመሪያ ሙያቸውና ምግብ ስራን ምን አገናኝቶት? ያንግ የበሽታዎች ምርምር ዶክተር ናቸው። መጀመሪያ ወደ አሜሪካ የመጡትም በካንሰር ተመራማሪነት ሲሆን የመጡትም ዊስከንስን ክፍለ ግዛት የሚገኘው ማዲሰን የተባለ ትንሽ ከተማ ነበር። ታዲያ በምርምር ስራቸው የተለያዩ ቁሶችና ኬሚካሎች እየተጋለጡ ለጤና እክል መዳረጋቸው እንዳሳሰባቸው ይናገራሉ። በየቀኑ ደም ይፈሰኝ ነበር። ሁለት ጊዜ ጸንሼ ተቋረጠብኝ። ከዚያ በኋላ በቃ ትልቅ ውሳኔ ማድረግ ነበረብኝ። ያንግ በጤናቸው ምክንያት ተያይዞም የጽንስ አለመርጋት ችግር እንደገና እንዳይገጥማቸው ሲሉ ስራቸውን ለመቀየር ወሰኑ። ታዲያ አንድ ጊዜ ከስራ በተያያዘ ጉባኤ ላይ ለመካፈል ወደ ካሊፎርኒያ ሄደው ሳሉ ልነሳና ምግብ ቤት ልክፈት መሰለኝ የሚለው ሀሳብ እንደ ጫረባቸው ያስታውሳሉ። ምግብ ቤታቸውን የከፈቱት በተለምዶ የውጭ ሀገር ሰዎች እንደሚያደርጉት የራሳቸው ሀገር ሰዎች በሚበዙበት ቀበሌ አልነበረም። ወጣ ብለው የከተማቸው የሀብታሞች ቀበሌ ውስጥ ነው የከፈቱት። ሂውስተን ነዋሪው የቻይና ምግብ በሚያስገርም ሁኔታ በደንብ እያወቀው እንደሆነ ነው የሚናገሩት። አሜሪካዊ ተገልጋዮቻችን የትኛው ትክክለኛው የቻይና ምግብ እንደሆነ በደንብ አድርገው ይለዩታል። ከብዙ የተማሩ ሰዎች ጋር ይገናኛሉ። በዓለም ዙሪያም ወደ ተለያዩ ሀገሮች ሲጓዙ የእውነቱን የቻይና ምግብ ጣዕም ያውቁታል። አንደኛው ራቪ ቻውዳ ይባላሉ። እኚህ ሰው የቻይናን ምድር ረግጠው አያውቁም። ነገር ግን ከብዙ ቻይናውያን ጋር ሰርቻለሁ። ስለዚህም ትክክለኛው የቻይና ምግብ የሚገኝባቸው ምግብ ቤቶች እጄ የመብላት እድል አጋጥሞኛል። ይሄ ግን ከሁሉም ይበልጣል። ታዲያ በዚህ ምግብ ቤት የሚቀርበው በደንበኛ የቻይና ሙያ የተከሸነው መብል ሌላውን ተመጋቢ ብቻ ሳይሆን ቻይናውያኑንም የሚስብ ነው። ለምሳሌም ያህል ያን ጂያንግ ዩ ይህን ምግብ ቤት ያዘወትራሉ። በቅመም ባበደ ምግብ በሚታወቀው በሼሽዋን ክፍለ ግዛት ዩኒቨርሲቲ የተማሩ ናቸው። እናም ምግቡን አሸር ባሸሩንና በደንብ የተሰራውን ደህና አድርገው ለይተው ያውቁታል። እንደሚመስለኝ እዚህ ትልቁ ነገር ያችን ፋጀት የምታደርገዋን ማዋን በደንብ አድርገው መቀመሙን ይችሉበታል። ቁንዶ በርበሬው ሌላ ነው። ታዲያ ዩንግ ያንግ የተዋጣላቸው ምግብ ቤቶች ባለቤት ብቻ ሳይሆኑ የመንቶችም እናት ናቸው። በምግብ ቤቶቻቸው ስያሜ ትዊንስ መንትዮቹ የሚለው ከዚሁ የመነጨ ነው። ቆንጅትን እናመሰግናለን። የኢትዮጵያ ሙስሊሞች ውይይት በሎስ አንጀለስ ተከታዩ ዘገባ ነው። እሺ፣ የኢትዮጵያ ሙስሊም ማህበረሰብ ጥያቄዎች የመፍትሄ አፈላላጊ ኮሚቴ ሰብሳቢ ኡስታዝ አቡበከር አህመድ በሎስ አንጀለስ ከተማ በመገኘት ከኢትዮጵያውያን ሙስሊም ማህበረሰብ አባላት ጋር አገራዊ ለውጥና የህብረተሰብ ተሳትፎ በሚል ርዕስ ውይይት አካሂደዋል። ውይይቱን የተከታተለው ሎስ አንጀለስ የሚገኘው ሪፖርተራችን ዳንኤል አርጋው ነው። ቀጣዩን ልኮልናል። በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማና አካባቢዋ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ የሙስሊሙ ማህበረሰብ በወቅታዊ ሀገራዊ ጉዳይ ዙሪያ ሰሞኑን በሸራተን ሆቴል የመሰብሰቢያ አዳራሽ ህዝባዊ ውይይት አካሂደው ነበረ። ቢላል የኢትዮጵያን ሙስሊሞች ማህበረሰብ ማዕከል በሎስ አንጀለስ አዘጋጅነት በተካሄደው ህዝባዊ ጉባኤው የጀመረው በታዳጊ ህፃን በቅዱስ ቁርአን ጸሎት ነበረ። عما يتساءلون عن النبع ም الذي هم የኢትዮጵያ ሙስሊሞች የመፍትሄ አፈላላጊ ኮሚቴ ሰብሳቢ ኡስታዝ አቡበከር አህመድ በተገኙበት በዚህ የምክክር መድረክ ላይ እንዳሉት ኢትዮጵያ ሁን ያለችበት ሁኔታ እጅጉን አሳሳቢ መሆኑን ገልጸው፣ አገሪቷ በተስፋና ስጋት ውስጥ መሆኗን አስረድተዋል እንዲረጋጋ ያው በደንብ ቆም ብሎ ማሰብ ይፈልጋል። ክፍተቶችንም መልካም ነገሮችንም መሬት ላይ ያለው ነገር ከባድ ነው። አገሪቷ ታስፈራለች። ያለችበት ተጨባጭ ልክ ያው ተስፋው እንዳለ ያስፈራል። እልቂቱ፣ የእርስ በርስ ግጭቱ እኔ ሁልጊዜ ኢትዮጵያውያኖች ስንባል ያ የነበረ መልካምነት ያ የነበረ ጦርነት የሚባለው በተረት የምንሰማቸው ነገሮች ሀቂቃ መሬት ላይ ሲወርዱ ግን ሲፈተሹ ባድ ሆኖ ነው ያገኘናቸው። ያልተፈተሸ ማንነት ነበር የነበረ። ቆም ብሎ ማየት ይፈልጋል። ቆም ብሎ ማሰብ ይፈልጋል። ዛሬ ወንድሙ ወንድሙን የሚያሳድድበት፣ የሚገፋበት፣ የሚገልበት ደም የሚያፈስበት ተጨባጭ ውስጥ ኢትዮጵያኖች ዛሬ እርስ በርሳቸው ነው። ወራሪ የለም፣ ማን የለም። ይህንን ተጨባጭ በዚህ ጄኔሬሽን በዚህ ክፍለ ዘመን ውስጥ ማየት ያማል። የታለ አክላቃችን ያለን የሚባለው ስነ ምግባራችን፣ መልካምነታችን ያ ነገር አለን የምንባለው ነገራችን የት ገባ? ነውስ አልነበረም? መፈተሽ ይፈልጋል። ማየት ይፈልጋል። በደንብ ማሰብ ይፈልጋል። ስለዚህ እነዚህ ሁሉ ነገራቶች የጋራ ድርሻ ያላቸው አሁንም እዛ እዚህ ያለው የሆነ ኃላፊነት የሚወስደው አይደለም። የሆነ መልካም ነገር ሲሰራ እኔ የሰራሁት ብለን ኃላፊነቱን ለመውሰድ ወይም ደግሞ ድሉን ለመውሰድ፣ የሆነ ጥፋት ሲጠፋ የሆነ ቦታና የሆነ ግሩፕ ላይ ለማላከክ የምንሄደው ሂደት እንደ ሀገርም እንደ ማህበረሰብ የማይጠቅም ነው። ሀገር ሲወድቅ አብረን ነው የምንወድቀው፣ ሀገር ሲነሳ አብረን ነው የምንነሳ። ውርደቱ የኛ ነው፣ ድሉ የኛው። እንደዚህ አይነት ነገራቶች ላይ ነው ለማህበረሰብም፣ ለትውልድም ለሰው ዘር ሊጠቅም የሚችል መልካም ነገርን የማሳለፍ ኃላፊነትን የመውጣት ስራ መስራት አለብን ብዬ አስባለሁ። በዚህ በዚሁ በተጠራው ህዝባዊ የውይይት መድረክ ላይ ኡስታዝ አቡበከር በንግግራቸው ማጠቃለያ ላይ እንዳሉት ለማህበረሰባዊ የጋራ ጉዳዮች ስናስብ ከኛ ተርፈን ለብዙሀኑ መሆን እንችላለን ብሏል። እንደዚህ አይነት ሀሳቢዎች ናቸው አገርንም ሊያድኑ ማህበረሰብንም ሊታደጉ ትውልድንም ሊጠብቁ ዲንንም ከፍ ሊያደርጉ የሚችሉት እንደዚህ አይነት ሀሳቢዎች ናቸው። የጎጠኛ የቀበሌያ የሆነ ጨለምተኛ የሆነ ጥቂት ነገር አንዳንዱ የሆነ ዘር ይዞ ከእኔ በላይ የለም ይላል። ዛሬ አንዱ አዲስ አበባ የእኔ ናት፣ ሌላው ኦሮሚያ የእኔ ናት፣ እንትና የእኔ ናት እየተባባሉ ሰው በአካባቢ እየተጣላ ነው። ባላህ መሬት ስለ አዲስ አበባ የሚጨነቀው ሰው ስለ አዲስ አበባ ነዋሪዎች አይደለም፣ ስለ መሬቷ ነው እየተጨነቀ ያለው። ስለ ኦሮሚያ፣ ስለ ምናምን፣ ስለ አማራ፣ ስለ ትግራይ እየተባለ መሬቷን ጥለን ሰዎቹ ረስተናል። ሰው በድህነት በረሃብ እያለቀ ነው። እነዚህን ሰዎች እንዴት ከረሃብ እናውጣቸው፣ እንዴት አዋቂ እናርጋቸው ብሎ አይደለም ሰው እየተጨነቀ ያለው። እየተጨነቅ ሊያል ነው፣ ለመሬት ነው። መሬት የማያየ ነው ነው አይደለም ወንድሞቻችንን ሶሪያን ተመልከቷቸው የመኖችን ተመልከቷቸው። ለእነሱ አልሆነም አይደለም ሊኖሩበት መቀበሪያቸው እንኳን ሳይሆን የቀረው ስንቶቹ ናቸው። ሀብት ንብረታቸውን እየጣሉ አይናቸው ላይ እያየ ፋብሪካቸው፣ ቤታቸው፣ ልጆቻቸው ስድስት ሰባት ቤተሰቦቻቸውን ጀናዛ መቅበር እንኳን ሳይችሉ ጥለው ትተዋል። ሜዳ ላይ እየጣሉ ይኸው ነው እኮ እሱ ነው። እንኳን ልትኖርበት ላትቀበርበትም ትችላለህ። ያንተ መሬት ግን ለሌሎች መኖር ስንችል፣ ስለሌሎች ማሰብ፣ ስለሌሎች መጨነቅ ስንጀምር ግን አይደለም እኛ የምንኖርበት መሬት ዛሬ እዚህ እኮ ከትውልድ ቀያችሁ ወጥታችሁ አገር ብላችሁ አሜሪካ ላይ ተቀምጣችሁ ዜጋ ተብላችሁ እኮ እየኖራችሁ ነው። የሆነው እኮ ከፍ ሲባል የተሻለ ነገር ማሰብ ሲቻል ለሌላ የሚጠቅም ነገር መስራት ይቻላል። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀልስ ካሊፎርኒያ። ለዘገባው እናመሰግናለን ዳንኤልን። ቀጥሎ ሴቶችና ቤተሰብ የሰላሳ ስድስት ዓመት ዕድሜዋ ወጣት ሰናይት ማሪዮ ለሀገሯ ወጣቶች በሰላም አብሮ መኖርን ለመስበክ የተነሳች ካሁን ቀደም የፋሽን ሞዴል፣ አሁን የፋሽን ጥበብ ባለሙያ ነች። የኢትዮጵያ ባህላዊ አልባሳትና ጌጣጌጥ ፋሽን ነው የማስተማሪያና የማሳወቂያ መሣሪያዋ ያደረገችው። ጣሊያን ውስጥ የምትኖረው ሰናይት ለዚሁ ዓላማዋ ዋን ፒስ ብላ የሰየመችውን ድርጅት መስረታ ትንቀሳቀሳለች። በቅርቡም በርካታ የፋሽን ጥበብ ባለሙያዎች የተሳተፉበት ትርኢት በትውልድ ከተማዋ ሶዶ ውስጥ አሳይታ ነበር። ቆንጅታዬ ከሰናይት ጋር ያደረገችውን ውይይት ሁለተኛ ክፍል ይዛ ቀርባለች። ሰናይት ቀጣይ የሥራ ትልሞቿን በመግለጽ ትጀምራለች። ቀጣይ አላማዬ በቋሚነት ያው እንዳልኩሽ ብዙ ጊዜ የምሰራው ከወጣቶች እና በተለይ ከሴቶች ጋር ነው አብሬ የምሰራው እና አጋጣሚውን ሳያገኙ ቀርቶ በቤት ውስጥ እየተቸገሩ ያሉ ወጣቶችን መርዳት ነው ትልቁ አላማዬ። ስለዚህ ድርጅት ተቋቁሞ የተለያዩ ቦታዎች ላይ መረዳት የሚችሉበትን መንገድ ለመፍጠር ያው በቻልኩት አቅም እየተሯሯጥኩኝ ነው ያለሁት። ስለዚህ ለሀገራችንም የገቢ ምንጭ መሆን የሚችልበት በተለይ በክፍለ ሀገር ከእግዚአብሔር ጋር አሳካለሁ ብዬ ማስበው መልካም ነው። አለም አቀፍ ሽልማቶች፣ አንድ ድርጅት እንደውም የዶክትሬት ማዕረግ የክብር ዶክተርነትም ሰጥቶሻል። ዶክተር ሰናይት ነው የምትባዩ። እሱን እና ሌሎቹን ያገኘሻቸውን እውቅናዎች በምን በምን ስራዎች እንደሆነ ግለጭልን። ያው የዶክትሬት ሽልማቱ የተሰጠኝ ቅርብ ጊዜ ነው። ከስቴ አፓዜሽን ከሚባል ከናይጄሪያ ድርጅት ነው የተሰጠኝ አፍሪካን ፋሽን እና የአፍሪካን ፕሮሞት በማድረግ ነው። ከዛ በፊት ላይ ጋና ላይ ያገኘሁት ከአርባ ሴቶች አፍሪካ ላይ ካለን ከሀገራት ውስጥ ከተመረጡ ሴቶች በአርባዎች ውስጥ ገብቼም በሁለት ሺ አስራ ሰባት ተሸልሜ ነበረ። ከዛ በፊትም ያው የአሜሪካን ዲሲ ላይ የተሸለምኩት ህጻናትንም በመርዳት አንዳንድ አቅመ ደካሞችንም በመርዳት የተሰጠኝ አዋርድ ነው እሱ። ምን ምን ስራዎች ነው መሰሪው? ህጻናትንና አቅመ ደካማዎችን በመርዳት እስካሁን ድረስ ያው ፐርሰናሊ በምረዳቸው ስራዎች ነው። ትምህርት ቤት መሄድ የማይችለውን በማስተማር አቅመ ደካማ የሆነውን አንዳንድ አዛውንቶችን በመርዳት ነው። ቋሚ አድርጌ መስራት ትልቅ እቅድ አለኝ እና የጀመርሻቸው ስራዎች ጥሩ ናቸው ወደፊት ሂጂ የሚባል እንደሆነ ነው የምቆጥራቸው እንጂ በሰራውት ስራ ተሸልም ያለው ብዬ አስቤ አላቅም። ማበረታቻዎች ናቸው፣ ለእኔ ና በተለይ ከህጻናት ከሴቶች ጋር በተለይ ህጻናት ብዝበዛ ላይ የጉልበት ብዝበዛ ላይ ብዬ አስባለው። በመከላከል በዩኤንም የፒስ አምባሳደር ሆኝ የተመርቃለው አምና ላይ እና የሰላም አምባሳደር ሆነች ተመርጠ የሰላም አምባሳደር ሆኝ ያው ለአፍሪካ የሰላም አምባሳደር ሆኝ የተመርጫለው እና በዛም ያው ሰላምን መስበክ የምችልበት የምሰራቸው ስራዎች በእያንዳንዳቸው ላይ ሰላምን መስበክ እችላለሁ። ከወጣቱ ጋር ጥሩ የማግባቢያ የሶሺዮሎጂ መምህርም ስለነበርኩኝ ከሰዎች ጋር እንዴት መኖር የሚቻልበትን መንገድም ስለማስብ ስለማቅ ሰላምን ብሰብክ ያው ብዙ ሰዎች ሰላምን ይፈልጋሉ። ምንም ነገር ሊኖር የሚችለው ደግሞ ሰላምና ፍቅር ሲኖር ነው። ስለዚህ ያንን ነገር በምሰራቸው ስራዎች በፋሽኑ ያው የተለያዩ የፋሽን ስቴጆች ላይ ተሳተፋለኝ ከሚላን ከፓሪስ ጀምሮ እና አገሬን እያስተዋወቅኩኝ ለአገሬ ህዝቦች ሰላም መስበት እችላለሁ የሚለው ነው። ወጣቱ ህብረተሰብም እጅግ በጣም የሚሰማ ነው። የኢትዮጵያ አብረን ብንሰራ ሀገራችንን ማሳደግ እንችላለን፣ ወደፊት መሄድ እንችላለን የሚለው ነው። ያው የእኔ ትልቁም ማንፒስ ፋሽን ነው ብራንድ የሚባለው በምሰራቸው በእያንዳንዳቸው ይሄንን እንግዲህ ቀደም ሲል እንዳልሽው በሀገራችን ባለው ሁኔታ የተነሳ ነው ለሰላም የሚለውን ነገር የተነሳሁበት ብለሽ ነበር። እና ወጣቱን ስለ ሰላም ለማስተማር በባህል አማካይነት፣ አሁን እንደዚህ አንቺ እንደምታደርጊው ስለ ሰላም ለመስበክ ምንድን ነው መደረግ ያለበት? ያለ ክፍተት ያልተሰራ ብለሽ የምታስብ ውስጥ ምንድን ነው የማስበው ትልቁ ነገር ምንድን ነው? በአብዛኛው እኛ ሀገር የስራ አጥነት አለ። የስራ አጥነት ያለው ዲግሪ የያዘውም ማስር የያዘውም ስራ የሌለው በአብዛኛው አለ እና የስራ አጥነት ችግር ነው ወጣቱ ህብረተሰብ ወደ ሌላ አቅጣጫ እንዲሄድ እያደረገ ያለው። ወጣቱ ወደ ጫቱ የሚሄደው ወደ ሱሱ የሚሄደው የሚሰራው ነገር ስለሌለ ነው። ስለዚህ በዚሁ አጋጣሚ ትልቅ መጠየቅ የምፈልገው ምንድን ነው ለምሳሌ አሁን በፋሽን የጨረሱ እኔ ሶሽሎጂስት ሆኜ ነው ወደ ፋሽኑ የገባሁት። ጣሊያን መጥቼ ነው እንጂ ኢትዮጵያ ላይ ያሉት ለፋሽን የማውቀው ታሪክ የለም። ነገር ግን ወደዚህ ስመጣ እዚያ አካባቢ ላይ ጣሊያን ላይ ሶሽሎጂ የመጀመሪያ ዲግሪን ይዤ እዚህ አካባቢ ላይ መስራት ስላልቻልኩኝ ወዳለው እግዚአብሔር ያው ሲያድል በተለያዩ መንገዶች ይሰጥሻል። ቁመትም ስላለኝ ትንሽ ቀጠንም ስላልኩኝ ወደ ፋሽን ለምን አስገቢም ተብዬ ነው የገባሁት። ከዛ በኋላ ነው ወደ ትምህርቱም የገባሁኝና አጋጣሚውን አግኝቼ ነው። እኛ ሀገር ላይ ታለንት ያለው በጣም ብዙ ወጣት አለ። ያንን ተመጠቀም የሚችልበት አስ ግን መንግስት የፈጠረለት ያን ያህል ነው። ስለዚህ ወጣቱ ላይም መፍረድ አንችልም። ምክንያቱም ብዙ ወላጅ ተቸግሮ አስተምሮት ብዙ ነገር ደረጃ ላይ አድርሶት መሄጃ ያጣ ስራ አጥ ሆኖ የተቀመጣለች። ስራ ሲኖርሽ መቼስ ስለ ስራሽ ነው የምታስቢው እንጂ ስለ ተንኮል አታስቢም። ኦር ባልባሌ ቦታ ላይ ስለ መዋል አይደለም የምታስቢው። ስለዚህ ሞር መንግስት መስራት ያለበት ወጣቶች ላይ ነው ብዬ ነው የማስበው። ስለዚህ አልተሰራ ነው ብዬ ምናልባት ፕሪቲሳይዝ ለማድረግ ማንም አይደለሁም። ነገር ግን አስተያየት መስጠት የሚችልበት መንገድ ምንድን ነው? ወጣቶች በተለያዩ ስራዎች ላይ መሳተፍ የሚችሉበት ቢደራጁ ለወጣቱ ምንም የለውም። ከዩኒቨርሲቲ የተመረቀ ተማሪ የትም መሄድ አይችልም። ገንዘብ አውጥቶ የራሴን ነገር ከፍቼ ልስራ ቢል ስለሌለው ተመልሶ እንዴ እናት አባቱን ላለማስቸገር እያለ በየመንገዱ እንትን የሚል አለ። ወጣቱ ነው አገርን የሚገነባውም አገርን ማደፍረስ የሚችለውም። ስለዚህ ወጣቱ ላይ በጣም መስራት ይጠበቅብናል ብዬ ነው ተስፋ ማድረግ። መዝናናት የሚችልበት መንገድ እንኳን እኮ የለም። አሁን ዩሮፕ ላይ እኛ ስለምንኖር ኢትዮጵያን ከዩሮፕ ጋር እናነጻጸራለን አይደለም ነገር ግን ኢትዮጵያ ዩሮፕ መሆን የማትችልበት መንገድ የለም። እንደኔ እንደኔ አብረን ከሰራን ከዩሮፕ መብለጥ እንችላለን፣ ከዓለም ካሉ መንግስታት መብለጥ እንችላለን የሚል ነው። ከትምህርት ቤት ተመርቆ ሲሄድ ብቻ ተመርቋል ኮንግራቹሌሽን ብለን አንሸኘው። ተመርቆ ሄዶ የሚገባበትን መንገድ እንፍጠርለት። ይህን ነገር ነው ማለት የምንፈልገው። አድማጮች ፕሮግራማችን ከማጠቃለላችንና ከመሰናበታችን በፊት አጠር አጠር ያሉ ዜና ላሰማ። የሲዳማ አርነት ንቅናቄ ሲአን ምሽቱን ባወጣው መግለጫ በአገሪቱም ሆነ በክልል የተጀመረው የለውጥ እንቅስቃሴ እየጎለበተ መሄዱን ጠቅሶ በተቃራኒው ግን የለውጥ ተጻራሪዎችና ሂደቱንም በአግባቡ ያልተረዱ ያላቸው ሁከትና ብጥብጥ በክልሉ እያስነሱ መሆኑን አመልክቷል። ለህገ መንግስታዊ የክልል የመደራጀት መብት የሚመለከታቸው የመንግስት ባለስልጣናት በተሰጠው የጊዜ ገደብ ምላሽ ባለማቅረባቸው በንጥልጥል ቀርቷል። በጊዜው መልስ ያለመሰጠቱንም የፖለቲካ ሴራ ብሎታል። ሲአን አባሎቻችንና ደጋፊዎቻችን ታፍሰው ታሰሩብን ሲል አብን አቤቱታ አሰማ። 28 እንደሚሆኑ አብን ያሳወቃቸው አባላትና ደጋፊዎቹ የታሰሩት የመሪዎቻቸውን ጉዳይ ለመከታተል አዲስ አበባ አራዳ ምድብ ችሎት ተገኝተው በነበረ ጊዜ መሆኑን ገልጧል። I'm doing my share, my share, my I'm ለማጠቃለያ እንዲረዳን ለመሰናበቻ የጸጋየን እስቲያል ምዱኝን እያሰማን ነው። ሰለሞን ትንሽ መረጃ አለህ? በምንዛሪ በአየር ሁኔታ ወዘተረፈ አጠራጠር አድርጌ ለማቅረብ ያህል ዛሬ 1 ዶላር 29 ብር ከ01 ሳንቲም ነው። ነገ አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቱ 24፣ ዝቅተኛው 13 ዲግሪ ሴልሽየስ ነው። በነገራችን ላይ አፖሎ 11 ጨረቃ ላይ ሰነባብታ የተመለሰችበት ቀን ነው ዛሬ ምድር ላይ ያረፈችበት ቀን ነው ክቡራትና ክቡራን አድማጮች በምሽቱ ፕሮዲውሰር ብራን ኃይሉ፣ እንዲሁም በዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው፣ በዋና አዘጋጇ ትዝታ በላቸውና በመላ ባልደረቦቻችን ስም የምንሰናበታችሁ ስናስተናግዳችሁ የቆየ ነው ሰሎሞን አባተና አዲሱ አበበ ነን። ከኛ በኋላ የሚቀርበው የትግርኛ ስርጭት ቦታውን ይረከባል። አብራችሁን ስለቆያችሁ እናመሰግናለን። ከጸጋዬ እሸቱ ጋር

أزجار بدوه شكا